ክረምቱ እየተቃረበ ነው። የሕክምና ባለሙያዎችም በኢንፍሉዌንዛና ኮሮና ቫይረስ የተጠቁ ሰዎች የህብረተሰብ ጤና ግልጋሎቱን ሊያጨናንቁት ይችሉ ይሆናል በሚል የይሁንታ እሳቤ ከወዲሁ ራሳቸውን እያዘጋጁ ነው። በግለሰብ ደረጃ የራስንና የማኅበረሰብን ጤና ለመጠበቅ ቢያንስ የኢንፍሉዌንዛውን ጥቃት ክትባት በመከተብ ለመቋቋም ጥረት ማድረግ እንደሚያስፈልግም የማሳሰቢያና ማበረታቻ ምክረ ሐሳቦች አበክረው እየቀረቡ ነው። የሕክምናና ሳይንሳዊ መስክ ጠበብት በመላው ዓለም ከ50 ሚሊዮን በላይ ሕይወቶችን ከቀጠፈው የ1918ቱ የስፓኒሽ ኢንፍሉዌንዛ ወረርሽኝ ወዲህ የተከሰተው ኢንፍሉዌንዛ ላይ ብርቱ ጥናት አድርገዋል። በአውስትራሊያና ኒው ዚላንድ የሕክምናና ሳይንሳዊ መስክ ጠበብት የተዋቀረው የኢንፍሉዌንዛ ተጠባቢ ቡድን ገለጣ መሠረት አውስትራሊያ ውስጥ በኢንፍሉዌንዛ ሳቢያ በየዓመቱ ከአንድ ሺህ አምስት መቶ እስከ ሦስት ሺህ ሰዎች ሕይወታቸውን ያጣሉ። በእንቅርት ላይ ጆሮ ደግፍ እንዲሉ ከቶውንም ክትባት አልባ የሆነው ኮሮና ቫይረስ ተከስቷል። የሞት መጠኑም እድሜያቸው ከ50 እስከ 80 ዓመት በላይ በሆኑት ላይ በርክቷል። በመሆኑም በደቡብ አውስትሬልያ የአውስትሬልያ ሕክምና ማኅበር ቅርንጫፍ ፕሬዚደንት ዶክተር ክሪስ ሞይ በዕድሜ የገፉ ሰዎች የኢንፍሉዌንዛ ክትባትን ሳያመነቱ እንዲከተቡ ያሳስባሉ። እርግጥ ነው ማኅበራዊ ርቀት አውስትሬልያ ውስጥ የኮሮና ቫይረስ መዛመትን እንዲያዘግም እያደረገ ቢሆንም የክረምት ወራት መቃረብ በዕድሜ የገፉትንና ስር የሰደደ ሕመም ሕሙማንን በሽታ የመከላከል አቅማቸውን ለማደከም አስተዋጽኦ ያደርጋል። ዶክተር ሞይ አሁን ያሉት የከፍተኛ ክብካቤ ሕክምና መስጫዎች ቁጥራቸው የበዛ ሕሙማን ወደ ሕክምና ጣቢያዎች ሲጎርፉ የመቋቋም አቅም የሌላቸው መሆኑን ሰዎች ልብ እንዲሉ ይሻሉ። አክሎም ሐኪሞች በወጣቶችና በዕድሜ ከገፉ ሰዎች ማናቸውን ሕይወት አስቀድመን እንታደግ በሚል ያጣብቀኝ ውሳኔ ላይ እንዳይደርሱ ለማገዝ ቤተሰቦች ከወዲሁ የጤና እቅዶቻቸውን ቢያበጁ እንደሚገባ ይመክራሉ። በታዝማኒያ ዩኒቨርሲቲ የባዮ ሜዲሲን ረዳት ፕሮፌሰር ዶክተር ጉና ካሩፒያ ኢንፍሉዌንዛና ኮሮና ቫይረስ የሰዎች በሽታን የመከላከል አቅም እንደሚያዳክሙና ለእልፈተ ሕይወት መዳረግም እንደሚያበቁ ሲገልጡ በኮቪድ-19 እንደ እውነቱ ከሆነ በአብዛኛው ለህመም የበቁና አልፎም ለሞት የተዳረጉት አረጋውያን መሆናቸውን እናውቃለን ብለዋል። አያይዘውም በጥቅሉ ዕድሜያቸው ከሃምሳ በላይ የሆኑ ሰዎች ከኢንፍሉዌንዛ ጋር ተያይዞ ለሚመጡ በሽታዎች የተጋለጡ መሆናቸው ቢታወቅም ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናትና ዕድሜያቸው ከስልሳ አምስት ዓመት በላይ የሆኑ አዋቂዎች ለከፍተኛ ጥቃት በተጋለጡት ዘርፍ እንደሚፈረጁም ተናግረዋል። በብሔራዊ የክትባት ፕሮግራም መሠረት ዕድሜያቸው ከስልሳ አምስት ዓመት በላይ የሆኑ ነባር ዜጎች እርጉዝ ሴቶችና ሕፃናት ዕድሜያቸው ከስድስት ወራት እስከ አምስት ዓመት ያሉት በነፃ ይከተባሉ። ዶክተር ፍራንኮ ኦቺኖ በደቡብ ምሥራቅ ኩዊንስላንድ የስማርት ክሊኒክስ ገዲብ ሐኪም የክትባት አወሳሰድን አስመልክተው ሲናገሩ ከሰውነት ሙቀትና የኢንፍሉዌንዛ ምልክቶች አንጻር ከቶውንም ጤናማ ካልሆኑ ግልጽ ነው። ክትባት ከመከተባቸው በፊት እስኪሻላቸው ድረስ መቆየት ይኖርባቸዋል። ስር የሰደደ ሕመም ያለባቸው ግና ቀደም ብለው ክትባት መከተቡን ሊያስቡበት ይገባል። በተለምዶ ሰዎች ለክትባት እስከ ኦገስት ቢቆዩም የኮሮና ቫይረስ ተከስቶ ባለበት ወቅት ግና በቀላሉ ሊጠቁ ስለሚችሉ ቀደም ብለውን ክትባቱን ለመስጠት ዝግጁነን ብለዋል። የኢንፍሉዌንዛ ክትባትን አስመልክቶ ተጨማሪ መረጃ የሚሹ ከሆነ ሐኪሙን ያነጋግሩ። የመንፈስ ጭንቀትና ብቸኝነት ከተሰማዋትም እርዳታ ለማግኘት ለ24 ሰዓታት ድጋፍ ሰጪ የሆኑትን ላይፍላይን በ131114 ወይም ቢዮንድ ብሉ በ1300224646 ደውለው ያግኙ።